ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ሌላ የምንጨምረል ነገር ሦስታችንም የተለያየ ግሩፕ ላይ ያሳለፍናቸው ጊዜያቶች ስለነበሩ እና የተለያየ አብሮ የመስራት ልምድ ነበረ እና ያ ልምድም ጠቅሞናል ብዬ አስባለሁ። ዛልሴት በወጣት የሙዚቃ ባለሙያዎች የተቋቋመ የሙዚቃ ቡድን ነው። ከቡድኑ አባላት ጋር በሚኖረን ዘለግ ያለ ቆይታ ስለ ኪናዊ ጉዟቸውና ተያያዥ ጉዳዮች በምሽቱ እንጫወታለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩመራለው ንጉሥ ታምሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። አስቀድመን ወደ ትግራይ ክልል እናመራለን። በሰሜን ኢትዮጵያ ጦርነት ሕይወታቸው ያለፈ የቀድሞ ተዋጊዎች በዚህ ሳምንት መጨረሻ በክልሉ በሶስት የሐዘን ቀናት ይዘከራሉ። ክልሉን መነሻ አድርጎ ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ጦርነት ሕይወታቸው በወደ ውጊያ ካለፉት የሚሆኑ በፕሪቶሪያው የሰላም ስምምነት መሰረት የውጊያ አደረጃጀታቸው ፈርሶ ወደ ህብረተሰቡ ከተዋህዱት የሚበዙት ወጣቶች እንደሆኑ ይታወቃል። ለመሆኑ ወጣቶች በጉዳዩ ላይ ምን አስተያየት አላቸው? ሙልጌታ ጽባ ቀጣዩን ሰንቀዋል። ትግራይ ክልልን መነሻው ባደረገውና ለሁለት ዓመት በዘለቀው የሰሜን ኢትዮጵያው ጦርነት ከትግራይ ኃይሎች ጎን ተሰልፈው ሲዋጉ ሕይወታቸው ያለፈ ተዋጊዎችን ለመዘከር ክልሉ ሶስት ቀናት በሐዘን እንዲታሰቡ አውጀዋል። ባለፉት ሳምንታትም የክልሉን መንግስት ሳይጠብቁ የቅርብ ሰዎቻቸውን ሕይወት ማለፍ በራሳቸው መንገድ ያጣሩ ቤተሰቦች ሐዘን ላይ ተቀምጠው ሰንብተዋል። በመቀለ ከተማ በንግድ ስራ ላይ የተሰማራው ወጣት ቢኒያም ወልዳይ በጦር የጦርነቱ ወቅት ከትግራይ ኃይሎች ጎን ተሰልፎ በውጊያ እንደተሳተፈ ለአሜሪካ ድምፅ ተናግረዋል። በክልሉ ካለፉት ጥቂት ሳምንታት ወዲህ በጦርነቱ ሕይወታቸው ያለፈ የቀድሞ ተዋጊዎች መርዶ የተነገራቸው በርካታ ቤተሰቦች ሐዘን የተቀመጡበት እንደሆነ ይናገራል። እርሱም በተሳተፈበት በዚያ ጦርነት ሕይወታቸው ካለፈውና ሰሞኑን ህብረተሰቡ በሐዘን እየዘከራቸው ካሉት የቀድሞ ተዋጊዎች ብዙዎቹ ወጣቶች እንደሆኑ ይገልጻል። በዚህ ጦርነት ሁላችን ነው የተጎዳ ነው። እውነት ለማውራት በእያንዳንዱ ቤት ሁሉም ወጣት ተሳትፎ አድርገን እዚህ ደረጃ ደርሰናል። ሰላም መጥቷል ብለናል። ኦልሬዲ ሰላሙን ገና አላረጋገጥንም። ሰላም በስነስራ ገና አልተረጋገጠም። እንደ ጦርነት ግን ጉዳት ያመጣብን ምንድን ነው እንደ አንድ ሀገር ወድቀናል። በቃ ብቻ ሀገር ተመልሳ ለመነሳት ገና በጣም ብዙ ጊዜ ያስፈልጋታል። ተርቼ ለወጣሉ የሚል አመለካከት የለውም። ከዚህ በኋላ ይህን ሳይኮ ለመመለስ ጊዜ ያስፈልገናል። 2011 2012 ላይ አሪፍ እየሰራ ነበር ወጣቱ በጣም እየሰራ ነበር እየተለወጠ ነበር ትግራይ እንደ አገር በተለይ መቀሌ መቀሌ ነዋሪ ነኝ መቀሌ ያሉት ሰዎች እየተለወጡ ነበር ግማሾቹ ሱሳቸውን ትተው ወደ ስራ እየገቡ ነበር ስራ ላይ ያሉት ደግሞ አጠናክረው ብድር ተበድረው ብዙ ነገር እየሰሩ ነበር ጦርነቱ ከመጣ በኋላ ግን አሁን ሁሉም የተዳከመው አሁን ይሄን ወጣት ተመልሰው ወደ ስራ ገብተ ስራ ሰርተ ተለወጥ ለማለት ራሱን ያስጭ የቻለ የሆነ አንድ ኮርስ ያስፈልገዋል ካልሆነ ግን ይሄ ወጣት ሰርተ ተለወጥ ለማለት በጣም የሚከብደው አካሉን አቶ በህይወት የሚለው እንደም እድለኛ ነው። ስልክ ከአጣ ነው ህይወት አንጻር እነሱ እድለኞች ናቸው። እጁን ያጣ እግሩን ያጣ በጣም ብዙ አለ። አሁን እነዚህን መንግስት ምን ሊያደርጋቸው ነው? ይህን ማሰብ አለበት። የሞቱትን ተዋቸው። ወጣቱ ነው የሞጠው። ትላልቁ ሰዎች ቢኖሩ ግን ወጣቱ ነው በጣም ያለው። ወጣቱ ነው የተሳተፈው። ይህን በተለይ ደግሞ ዝም ብለ ስትታስበው ዘጠና ዘጠና አንድ ዘጠና ሁለት የተወለዱ ወጣቶች ናቸው። ከኢትዮ ኤርትራ ጦርነት በኋላ የተወለዱ ሰዎች ናቸው እነዚህ ሁሉ ጦርነቱም አያሌ ተስፋ የነበራቸውን ወጣቶች ገና በለጋ እድሜያቸው እንዳስቀራቸው በከፍተኛ ሐዘን የሚያስታውሰው ቢኒያም መሪዎች ለተተኪው ትውልድ በማሰብ የጦርነት አማራጮችን ወደ ጎን ብለው ልዩነታቸውን በውይይት መፍታትን እንዲያስቀድሙ ይመክራል። ፖለቲካ ልዩነት በንግግር ነው መፍታት ያለብን። እኔ ከዚህ በኋላ ተመልሸ ወደ ጦርነት እገባለሁ ብዬ አላስብም። አገሬን ትቼ መውጣት ይሻለኛል፣ ይሰደድ ይሻለኛል። ተመልሽ ወደ ጦርነት ከምገባ ሌላ ሀገር ሰርቼ ብኖር ነው የሚሻለኝ ፖለቲከኞች ከቻሉ በንግግር ይፍቱት። ተነጋግረው ነገሮችን ሁሉ በንግግር መፍታት ይሻላቸዋል። ኦልሬዲ ተምረናል። ይሄ ጦርነት ብዙ ነገር አስተምሮናል። ከዚህ በኋላ እኔ ጦርነት ተመልሽ ይገባሉ ብዬ አላስብም። ከቻሉ በንግግር ይፍቱት፣ ካልሆነ በቃ የራሳቸውን መንገድ መፈለግም እንጂ ጦርነት በምንም አይነት ተምር እንደማያዋጣን ተምረንበታል። ስለዚህ ፖለቲካ በንግግር ቢፈተባ አይነኝ እኔ ሰላም ኪዳ የተባለች ሌላዋ አስተያየት ሰጪም ሳምንቱ እርሷ በምትኖርበት አካባቢ ከባድ ሐዘን ያጠላበት እንደሆነ ትናገራለች። የበለጠ ለወጣቶች ነው የተጎዳው። ሴቶችም ብዙ ወዶችን ወጥተዋል እና ብዙ ራ ያላቸው ነበሩ። ይህን ጦርነት በተለየ ለወጣቶች ነው የጎዳውን። እናቶቻችንም እንደምታያቸው እንባለንባ ነው፣ ነጠላቸውን እንደፍተው ነው የሚሄዱት። ባለፍካቸውም ድንኳን ተሰርቶ ነው ለሰርጋቸውን የነበረ ድንኳን አሁን ለሀዘናቸው ብለው በየሰፈሩ በየህድግ ሰፈሩን ድንኳን ለድንኳን ነው የሆነው። ይህን ነገር እናቱ ሰርግ እንድታይ ነበር፣ አሁን ግን ለሀዘናቸው ነው እንደዚህ ያለው። በአጠቃላይ ይህን ጦርነት የተጎዳውን ለአብዛኛው ለወጣቶች ነው ራያቸውም ሁሉም ሁልማቸውም በጦርነቱ የተሳተፉና ዛሬን በህይወት ለመኖር የታደሉ የቀድሞ ተዋጊዎች ወጣቶች ልዩ ትኩረት ተሰጥቷቸው ወደ መደበኛ ኑሯቸው በአግባቡ የመመለስ ስራ ሊከናወን እንደሚገባ የሚጠይቀው ደግሞ እስራኤል ሳምሶን የተባለ ወጣት ነው። ወጣቶች ላይ ያደረሰው ሁሉም ነገር አድርሶባቸዋል። ይሄ ጦርነት እንዳለት ትምህርታቸውም አቋርጠው ወደ ጦርነት ነው የገቡት። ስራቸውም አቋርጠው ተዳራቸውም ትተው እንዳለ ወጣቱ ቤተሰብ የሚደግፍም ከቤተሰቡ ተነጥሎ ሄደ። ይሄ ለሀገሬ ለህዝቤ ሲል ነው ሄደው። ብዙ ነገር አካላቸው የጎደለ ወጣቶች አሉ። አሁን ችግሮቹ በጠረጴዛ ድርድር ተፈተዋል፣ ሰላም መጥተዋል። ለጊዜው እኛ በዚህ ሰዓት ሰላም ብቻ ነው የሚያስፈልግ ለትግራይ ህዝብ በቀላ በዚህ ሰዓት በቃ። አሁን የሆነ ነገር ቢነሳ የሚከስረው እኛ ነው፣ የቀረው ወጣት ነው የሚጠፋው። ምክንያቱ የጦርነት ትርፍ የለውም። የትግራይ ህዝብ ገብቶታል፣ እንዳለ በቃ ጦርነት ለማንም እንደማይበጅ ገብቶታል። እና ኦሮሞ ጦርነት ቢከፈት አማርና ቢከፈት ደቡብ ላይም ቢከፈት ከኪሳራ ውጪ ምንም የምናተርፈው ነገር ስለሌለ ከዛ የሚመጣው አቅርቦት ነው እንጂ እኛ የሚቀንሰው ዋጋ የሚወደደው እንጂ ምንም የምናተርፈው ትርፍ ስለሌለ ጦርነት ቢበቃና ሰከን ብለው ቢያስቡ። ለዚህም የሰላም ስምምነቱ ዘላቂ ሊሆን እንደሚገባ ሰላም ኪዳይ ታስገነዝባለች። በቀጣይ ይህን ሰላም ከዛ ያለፈ ተመልሶ ይህን ነገር እንዳይመጣ በዛ እንደሚቀጥል ተስፋ አድርጋለሁ ና ወጣቶችም መንግስት ትንሽ ትንሽ ድጎማ ያደርግላቸው በተለይ ለተሰው ቤተሰቦችና ለተጎዱ እጆቻቸው እግሮቻቸውን የተቆረጡ ወጣቶች ትንሽ ደገፍ እንዲያደርግላቸው በጠረጴዛ ዙሮ ሆኖ ተነጋግረው እንዲፈቱት ከዛ ተመልሶ ወደዚህ ጦርነት እንዳንገባ እላለሁ። ከጥቅምት ሶስት እስከ አምስት ቀን 2016 ዓ.ም ሐዘን በታወጀባቸው በእነዚህ ቀናትም በውጊያው ሕይወታቸው ያለፉ ሰዎችን መርዶ ለቤተሰቦቻቸው እንደሚነገር የክልሉ ጊዜያዊ አስተዳደር አስታውቋል። በዚህ ጦርነት ሕይወታቸው ያለፈ የክልሉ የቀድሞ ተዋጊዎች ቁጥር እስካሁን ይፋ አልተደረገም። እንዲሁም በዚህ ጦርነት የኢትዮጵያ መከላከያ ሰራዊትና ከኢትዮጵያ መንግስት ጎን ተሰልፈው ህይወታቸው ስላለፈው ተዋጊዎች ቁጥር እስካሁን የተነገረ አንድም ቁጥር የለም። በተጨማሪም ጦርነቱ በቀጥታ ከነካቸው የአማራና የአፋር ክልል ምን ያህል ተዋጊ ህይወት እንዳለፈ የተገለጸ የለም። በሌላ በኩል በዚህ ጦርነት ከስድስት መቶ ሺህ የሚበልጡ ሰዎች ህይወታቸው እንዳለፈ የአፍሪካ ህብረት አደራዳሪ የሆኑት ኦሊሴገን ኦብሳንጆ ባለፈው ዓመት መግለጻቸው አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽብሃም መቐለም። ሙልጌታን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ወደ ቀጣዩ ዝግጅት ስንሻገር ዳልሰይት በወጣት የሙዚቃ ባለሙያዎች የተቋቋመ የሙዚቃ ቡድን ነው። የቡድኑ አባላት በልዩ ሁኔታ በሚጫወቷቸው የትንፋሽና የክር የሙዚቃ መሳሪያዎች የብዙዎችን ቀልብ ከመግዛታቸው በላይ ለብዙ ወጣቶች የንቃት ምንጭም እየሆኑ ነው። በተያያዥ ጉዳዮች ላይ ተጫውተናል። በመቀጠል ይቀርባል። አመሰግናለሁ። ቴዎድሮስ ነጋሽ፣ መሳይ ለገሰና ካለው ኤርቶላ የዳልሴት ባንድ መስራቾች አባላቶች ናችሁ። በአሜሪካ ድምፅ አድማጮችና ተመልካቾች ስም እንግዳይ ለመሆን ስለፈቀዳችሁ በእጅጉ አመሰግናለሁ። አስቀድሜ ከመጠሪያችሁን ጀምር ለየት ያለ መጠሪያ ነው። ዳልሴት ምን ማለት ነው? እንዴትስ ተቋቋማችሁ? እንድትቋቋሙ ምክንያት የሆኗችሁ ጉዳዮች ምንድናቸው? የሚለውን አንዳችሁ በመጀመሪያ ንገሩኝ። ዳልሴት የሚለው ስም እንግዲህ አሳይመንት ተሰጥቶን ነበረ ስም እንድናወጣ፣ በዛ መሀል ያው ዳልሴት የሚለውን አገኘው ሰርቻል። ትርጉሙን ሳይ ጣፋጭ፣ ደስ የሚል ለማየትም፣ ለመስማትም፣ ለመዳሰስ ሚልን ደስ የሚል ጥሩ የሆነ ነገር የሚል ሚኒንግን ያገኘውትና እሱ ቢሆን ሞር ከኛ ጋር ካለው ሙዚቃ ጋር ኮምቢኔሽኑ አዲስ ነው የአኩስቲክ መሳሪያ ነው። ሲሰማም እንትንም የሚከብድ አይደለም ጩኸት የሌለው ነው፣ እና እሱም ይገልጻል በሚል በርስ ድንቅ መጠሪያ ነው። እንደ ቡድን እንድትሰባሰቡ ምክንያት የሆኗቸው ጉዳዮች ምንድን ናቸው? ሶስታችንም የተለያየ የሙዚቃዎት ውስጥ ግሩፕ ውስጥ በአንድ ውስጥ ሰርተናል እና እንደ አጋጣሚ አብረን የምንሰራበት አጋጣሚዎች ከካርሎ ጋር ተጠጠሩ። እንዲሁም ለስራም ባይሆን ፍሬድሺፕ ፓርክ ታቆልዶኛል እዛ እየደን ከካሉ ጋር እንሰራ ነበር። ዝም የራሳችን ፕሮግራም አርባር ማለት ነው። የአንድነት ተዋወቅ በደንብ እድሉን ሰጠን። ከዛ መሳይም በዛ ግሩፕ ላይ የኛ ስብስብ ላይ እንግዲህ ጆይን አደረገች ማለት ነው። እና ሶስት ሆነን ለምን ግሩፕ አናደርገው የሚል ነገር ወደ ባንድና ሳድገው ያለው መሳሪያችን የሚጣጣም ነው። ድምፁ አብሮ የሚሄድ ነው። ሶፍት ነው። ከካሉ ድምፅ ጋራ ማሪሽ የሆነ ከለር ይፈጠራል እና ለምን አናደርገውም በሚል ወደ አራት ወር እንደዚህ ቀደም የሆነ መሰረት ነው። ያው በአራት ወር ውስጥ ያው ብዙ ነገሮችን ብዙ ቦታዎች ሰርተናል። እንዲሁም ብዙ ቪዲዮችንም እንደዚሁ ላያቀናል። ኢትዮጵያ ውስጥ በርካታ ባንዶች አሉ። የየራሳቸው ቀለም ይኖራቸዋል። የእናንተን ቀለም ለየት ያደረገው ነገር ምንድን ነው? በተለያዩ መድረኮች በተለያዩ ቦታዎች ተደጋግማችሁ እንድትጋበዙ በማህበራዊ መገናኛዎች ላይም ብዙ ሰዎች የሚከተሏችሁ ሆናችኋል። እና ለዚያ በቃን ምክንያቱ ምንድን ነው ብላችሁ ታስባላችሁ? ልዩ ቀለማችሁ ምንድን ነው? ብዙ ባንዶች አሉ ከተማው ላይ እንዳልከው። እና ስንለየው እኛ አሁን እንደ ሙዚቀኞች የከተፋ ስራ እና የትክክለኛ ሙዚቃ ተጠንቶ በራሳችን አቀነባብረን የምንሰራው ሙዚቃ አለ እና ከዛ ከከተፋው ሙድ ወጥተን የራሳችንን ዩኒክ የሆነ ሳውንድ ለማውጣት እየሞከርን ስለሆነ ይመስለኛል። በራሳችን መንገድ ተርጉመናቸው አጥንተን፣ አሁን ባለን ይዞታ በሳምንት ሁለት የተገናኝተን እናጠናለን። ስክነት በተሞላበት ሁኔታ ውስጥ ጊዜ ማሳለፍ የሚፈልግ ሰው ይመርጠናል የሚል አይነት ስሜት ያለው ነው። እንግዲህ ዌብሳይታችሁ ላይ ያየሁት በተለያዩ መድረኮች ዝግጅቶቻችሁን አቅርባችኋል። በግልም በተቋማት በተዘጋጁ መድረኮች ላይ ዝግጅታችሁን አቅርባችሁ ተመልክቻለሁ። ከዚህ በተጨማሪ ደግሞ የበጎ አድራጎት ክንውኖች ላይ ትምህርት ቤቶች ላይም ስራዎቻችሁን ታቀርባላችሁ። በእነዚህ መድረኮች ላይ ማቅረባችሁ ያለው ትርፍ ምንድን ነው? በጣም ኢንተረስቲንግ ነገር ነው። እኔ በግል ፐርሰናሊ ዚ መሳፈርት ሙዚቃ ማቅረብ ደስ የሚል መንፈስ ርካታ እንደ ቢዝነስም ለሰዎች ጋር እንደዚህ በጓራት ስራ ሊሆን ይችላል። ሀሳብ ሼር ማድረግ ሊሆን ይችላል። አሁን ፍሬንድሺፕ ስንጫወት ክፍያ ኖሮ ምናምን ተከፍሎ ምናምን ፓርክ ንሰራ ደስ ያለን ስሜት ያለንን ፍቅር ያለን ለሙዚቃ ያለን ስን ነገር እዛ ላይ እናሳያለን። ሰው ደግሞ እዛ ያለውም ሰው ያዳምጠናል፣ ሼር እናደርጋለን። ስለዚህ ሙዚቀኛ መጀመሪያ ይህ ኖሮ ይገባል ብዬ አስባለሁ። ከዛ ደግሞ ወደ ቢዝነስ ነገሩን ማሳደግ ይቻላል። ፍቅር ያለው ሰው ውስጡ፣ ለሙዚቃ ስሜት ያለው ሰው ከዚህ ነው የሚጀምረው ብዬ ነው የማስበው እና በጎ አድራጎት የምታደርገው ነገር በጣም ትልቅ መንፈሳ ይፈታል። እንደገና ደግሞ ለእነሱ በሙዚቃ መሳሪያዎቻችን ለነሱ ብዛ የሚነስም እንደ ሕክምና የሚሆን ነገር ነው የምንሰጣቸው እና እነሱ የሚፈጥረው ነገር ቀላል አይደለም። ያሉ ነገር እንዳለው ሆኖ አንድ ዝግጅት ላይ የሰይፉ ፋንታውን ሾ ላይ ለበዓለታ የተሳተፍ ነው ዝግጅት ነበር እና ጎዳና ላይ በጣም ትልቅ ተሰጦ ያላቸው ልጆች አሉ እና ሄደን እኛ አሁን ከነሱ ጋር ሙዚቃ ስንሰራ ወይ ሲዘፍኑ ከኛ ጋር ሆነው ይሄ ተሰጦ ዝም ብሎ እንዳልሆነ የሚረዱ ይመስለኛል። ያ ተስፋ ይሰጣቸዋል። አንድ ቀን ሙዚቀኛ ሆኜ እንደዚህ ልሆን እችላለሁ፣ እንደዚህ ልሰራ እችላለሁ የሚለውን እምነትም የሚያንባቸው ይመስለኛል። ቪዲዮዎቻችሁን እንመለከታለሁ። የጋራ መግባባታችሁ አንዳችሁ ለአንዳችሁ ያለው ስሜት መልካም እንደሆነ የሚያሳይ ነው። በቡድን መስራት የራሱ መልካም አጋጣሚዎች እንዳሉት ሆኖ አብሮ ደግሞ ፈተናዎችም ያሉት ይመስለኛል። የተለያዩ ሰዎችን ስሜት ማስታረቅና አንድ ወጥ ነገር ይዞ ለመጓዝ የራሱ ፈተናዎች ያሉ ይመስለኛል። በእስካሁን ሂደታችሁ የፈተናችሁ ጉዳዮች ምንድናቸው? እዚህ ድረስስ እንድንጓዝ ምክንያቱን ሆኗል፣ አብቅቶናል የምትሉት የመጣጣም ምክንያቱ ምንድን ነው? አሁን የጥናት ጊዜ አለን። በሳምንት ሁለት ቀን ተብሏል ና እሱን ሰዓት በአግባቡ ለመጠቀም እየሞከርን ነው። ማስቸግረው ነኝ እንደው ማለት እንትን ነው፣ ፍሌክሲብል ነው። አንዳንዴ ፍሌክሲብል እንሆናለን፣ እንነጋገራለን። ኤግዛክት በአወጣነው ፕሮግራም ሁልጊዜ ሊሆን አይችልም። ያወጣነውን ፕሮግራም ግን በጣም አስቸጋሪ ሁኔታ ውስጥ ካልገባን በስተቀር አንሰርዘው ፕሮግራማችንን እና ተነጋግረን ነው ስንወስን። ኢቭን አንዱን ቀን ሚስ ካደረግን ሌላ አዲሽናል ተጨማሪ ቀን ያችን ለማካካስ እናደርጋለን። እና ይሄ መግባባታችን ነው ያቆየን። በስራ መሀል ላይ ስለ ስራው የምናወራለን። ብዙ መጨቃጨቆች ይኖራል፣ ግን ስለ ስራው ማማር ስለሆነ በቃ እዛው ጋር ነው የምንጨርሰው። አውርተን ጨርሰን ወደ ስራችን ነው የምንቀጥለው። እና እሱ ነው ያቆየው። እኔ መጨምረው ነገር እዚህ ላይ ብዙ ጊዜ አስታራቂያችን እሷ ናት። እኔና እይታዎች አንዳንዴ አይጣጣሙም እና እሷ መሀል ገብታ በጣም ጥበበኛ መሆኗን ታሳይናለች። ሌላ የምንጨምረል ነገር ሶስታችንም የተለያየ ግሩፕ ላይ ያሳለፍናቸው ጊዜያቶች ስለነበሩ ብዙ ነመስያወት እያለችን እና የተለያየ አብሮ የመስራት ልምድ ነበረን እና ያለም ድምፅ ጠቅሞናል ብዬ አስባለሁ። ሁላችሁም በተናጠል የተዋጣላችሁ ሙዚቀኞች እንደሆናቸው አውቃለሁ። በተለያየ እንቅስቃሴዎች ውስጥ ተሳታፊዎች ናቸው። ስለግላችሁ እንቅስቃሴ በተወሰነ ደረጃ ለአድማጮችና ና ለተመልካቾቻችን አጋሩልን። በግል ያው የሙዚቃ ህይወት ውስጥ ከፍሉት ጋ ያለኝ ህይወት እንዳለ ሆኖ በዋናነት የሬ ቲያትር የሙዚቃ ኦርኬስትራ ውስጥ እንሰራለን። ዋና ስራችን ነው። ከዛ ውጭ በግል ፒያኖ ማስተምራለሁ። ፍላዋር ቢዝነስ ውስጥ ማለት የግል ቢዝነስ ይሰራለው እንደዚህ አይነት ነገሮችን ሰራል። ከዳርሴት ባንድ እና ከፖለቲካ ገዛ ባለፈ ማለት ነው። ያው ከቫይሊን ጋር እንግዲህ ከአስር ዓመት በላይ ሆኖናል። በተለያዩ ባንዶችን ህፃናትና ወጣቶች ቲያትር ነት ነበር የሚሰራው በዛ ላይ ቫይሊን ነበር የሚጫወተው። አሁንም ብሔራዊ ቲያትር ነኝ በቫይሊን ውስጥ የሚጫወተው ከዛ ተማሪዎች አሉ። ተማሪዎች እንዲሁ በባይ እንደ በክፍያ ያለ ክፍያም የሆነ ማለት ታለንታቸው ውስጣቸው እየፈለገ መክፈል የማይችሉ የተወሰኑ ተማሪዎች አሉ። እነሱን አንዳንድ ሄጄ የተወሰነ ጋይድ አደርጋቸዋለው። አሁን ደግሞ ዘበደበታ ሴት አብረን እየሰራ ነው። በቅርብ ደግሞ ማስተርሷን በቢዝነስ አድሚኒስትሬሽንም ይዛለች አለ። እሺ ካርሎ ያንተስ? ይህ ከሙዚቃ ውጭ ዲጂታል ማርኬት አር ድረገጦችን ገነባለው፣ ሶሻል ሚዲያ ላይ ያሉ ነገሮችን ማኔጅ አደረጋለው። ከሱ ደግሞ በተለየ የድምፅ ስልጠና ሰጣለ ለግለሰቦች እና ለድርጅቶች ድምፃቸውን እንዴት በተሻለ መንገድ ለመናገርም፣ ለመዝፈንም፣ ለተለያዩ ተግባሮች እንዲጠቀሙ አሰለጥናለሁ ማለት ነው። ከመለየታችን በፊት በርካታ ወጣቶች ተሰጥኦ ኑሯቸው በጋራ አዲስ ቀለም ይዘው መምጣት የሚችሉበትን ሀሳብና ብልሃት አያውቁም። ብዙዎቹ አብረው እንዴት መስራት እንዳለባቸው፣ እንዴት ወደ ህዝብ መቅረብ እንዳለባቸው የብዙዎችን ጆሮ እና ትኩረት እንዴት እንደሚያገኙም ግራ ገብቷቸው በየስፍራው የሚገኙ ወጣቶች ይኖራሉ። ከእናንተ ልምድ ተነስታችሁ እንደዚህ ባለ ውድድር በሚበዛበት ኢንዱስትሪ ውስጥ የራሳቸውን ቀለም ማሳወቅ የሚችሉት እንዴት ነው? እንዴትስ ሊያሳኩት ይችላሉ? በሚለው ዙሪያ ላይ የተወሰነ ነጥቦችን ብታጋሩኝ ደስ ይለኛል። ጠየቅ ነው አንድ መጠየቅ ነው። የመጠየቅ በጣም ችግር አለኝ አለ ደፍረን ጠይቀን እንዲማድረግ ፈልጋለሁ እና እንዲያባትን ብትሰሩ ብለን አንጠይቅም። ብንጠይቅም ዲስከሬጅ የሚያደርግ ነው ያለው። እሺ ብሎ ቃል ገብቶ ቃሉን የማያከብር በጣም ብዙ ሰው ነው ያለው እና እሱ ነገር አንድ ሁለት ትጠይቃለህ፣ ሶስት ትጠይቃለህ። ከዛ በኋላ ግን ይሰለችህና ትተዋል። ግን ውስጥ መስራት ትፈልጋለህ። የምትፈልገው ደግሞ የሆነ ከሆነ መሳሪያ ጋር ትቀናጅ ትፈልጋለህ እና ያንን ሰው አንተ በፈለግከው መጠን ላታገኝ ይችላል እና ጠይቆ ግን ይሄ ዲስክሬጅ ሆነ ወደኋላ የምትቀረው ነገር መሆን የለበትም። የማስተላልፈው በቃ ፑሽ አድርጎ ቻልከው ያህል ድረስ ተስፋ ሳትቆርጥ መሄድ እሱ በጣም ትልቅ ችግር ነው። መጠየቅ፣ መግፋት፣ መግፋት እሱን እላለሁ። ጨምረው ነገር ያው ጥሩ ነገር ያነሳቸው ማንኳኳት፣ ደጋግሞ የማንኳኳት ቁጥር ምንም ነገር ከፈታል ከመጠየቅ ይነሳል ነገር እና ታለንት ያላቸው ብዙ ልጆች አሉ። ሚቀቁ ይኖራሉ አጋዣቸው ይቀቁ ለየታቸው ይኖራሉ። እኛም ይጠበቅብናል ሰዎችን የማገዝ ትሬኒንግ የመስጠት የማድረግ ኃላፊነት አለ። በእነሱም ዘንድ ደግሞ ችሎታቸውን በአካዳሚክ እውቀት መፈተሽ ሊሆን ይችላል። አሁን ጊዜው ቴክኖሎጂው፣ ሶሻል ሚዲያ ምናምን ቅርብ ነው እና ያላቸውን ነገር በሚመልኩ ማዳበር እንዳለባቸው መቼም ቅርብ ስለሆነ ይችላሉ። በግላቸው ቤታቸውን ብዙ የሚሰሩ ነገር አለ። ከዛ ባለፈ ደፍሮ መውጣት እኛ እንፈራለን። ብዙ የሆነ ተፈጥሯችን ያ ሆነ፣ ተቆጥጠን ምናምን ስላደግን ትንሽ ኮሜት ያስተነብረናል። ተደብቀን ምናምን እንፈራለን። ሙገሳ ካልሰጡን ወደ መውጣት አንፈልግ ምናምን ነገር አለ እና ያን ነገር በሰበርክ ቁጥር ሻይ የማድረጉ ነገር ይመጣል። ያስባለ አይንክ አሁኑ የአሁን ጊዜ ወጣት ትልቁ ችግሩ ምንድነው? ሁሉም ነገር አሁን እንዲሆን ይፈልጋል። ዛሬ አሁን ቶሎ እና አንድ ነገርን መስራት ሲጀምር ዛሬውን ውጤት ካላየ፣ ዛሬውኑ የሆነ ብር የሆነ ነገር ካላመጣለት ትቶ ወደ ሌላ ነገር ያልፋል እና ዋናው እኔ መሰረታዊ ብዬ ማምነው የሆነ ነገርን አምነንበት እስከገባን ድረስ ቆየተንበት ፍሬ እስከሚያበቅል ጠብቀን ማየት አለብን። ለወጣቱ ምመክረውም እሱን ነው። እኔም ወጣት ነኝ ገና። ስለዚህ መቆየት አለብን። የምናምንበት ነገር ካለ በደንብ ፈልገን፣ አንዴ ካመንበት በኋላ ረግጠን መቋቋም አለብን። የሚያስፈልገውን መስዋዕት፣ የሚያስፈልገውን ፍጋት ፈግተን በኋላ ፍሬው ይመጣል። እጅግ በጣም አመሰግናለው ቴዎድሮስ ነጋሽ። መሳይ ለገሰና ካርሎ ኤርቶላ ዳልሴት ስለተሰኘው አፋጭ ሙዚቃዎችን በመሳሪያ እያቀነባበረ ለአድማጮች ለተመልካቾች ስለሚያቀርበው የሙዚቃ ቡድናችሁ፣ ስለ ህልማችሁና እና ስለ ጉዟችሁ ስላጋራችሁልኝ ለአድማጮችና ለተመልካቾች በእጅጉ አመሰግናለሁ። ከመለየታችን በፊት ማስቸገር ካልሆነብኝ ከሰራችኋቸው ሙዚቃዎች መካከል ለአድማጮችና ለተመልካቾች አንዱን ቀጭባችሁ ብታስደምጡልኝ ጽጌሬዳን መርጠናል። Hãy subscribe cho kênh Ghiền Mì Gõ Để không bỏ lỡ những video hấp dẫn to be done ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ዳዊት ገልሞ ከሰሞኑ የተከበረውን የኦሮሞ ሕዝብ የምስጋና በዓል ኢሬቻን አስመልክቶ ያሰናደው ዘገባ ይቀርባል። በኢትዮጵያ በአደባባይ ከሚከበሩ አውደ በዓላት አንዱ እሬቻ ነው። በተለይ በርዕሰ መዲናው አዲስ አበባ በወራ ፍንፍኔና በቢሾፍ ቶር አርሰድ የሚከበረው በዓሉ አያሌ የተሳታፊዎች ቁጥር የሚታይበት ነው። በዘንድሮም የወራ ፍንፍኔ በዓል ሁሉም እንደየእድሜያቸው በኦሮሞ ባህላዊ አልባሳት ተውበው በልዩ ልዩ ባህላዊ ጨዋታዎች ለሥነ በዓሉ ደማቅ ትዕይንትን አጎናስፈውታል። ከበዓሉ ተሳታፊዎች አንዱ አቶ ተፋደር አርሶ ከምዕራብ አርሲዞን ነው የመጡት። ቶለ መልካ ዱፍነ እሬ ፈቱን ረከና ኑጃቤሲ ጀቾኒ ሂን ኢሳ ቶኩማ። ወደ ወንዝ ወርደን የእሬቻን ስነ ስርዓት ስንፈጽም ትርጓሜው አንድነትንና ፍቅርን ለማሳየት ነው። ፈጣሪ ብርታት ሁነን ማለት ነው። የኦሮሞ ህዝብ በአንድነት ፈጣሪውን የሚያመሰግንበት ቦታ ነው። በበጋው ወቅት ደግሞ አመቱን መልካም አድርግልን ለማለት ወደዚሁ ስፍራ እንመጣለን። ስለዚህ እሬቻ ትልቅ ትርጉም አለው። ድሩመራ ዋቀፋል ድሩመራ አስጡፉ ጃልቀምኒ ከና አስ በእሬቻ ላይ ከቀድሞ አንስተን እንሳተፋለን። እንደ ኦሮሞ ህዝብ የምንገናኝበት ስፍራ ስለሆነ የባህላችንና የእሴታችን ምሰሶ ነው። በበዓሉ ስፍራ ያነጋገር ናቸው። ሌላዋ ተሳታፊ ወይዘሮ ንጉሴ ፈንጃ የአስር ልጆች እናት ናቸው። ማራ አያን እሬቻ irree nama jabeessa ጉያ ጭንቄ የእሬቻ በዓል ብርታታችን ነው። በጨነቀን ቀን ወደ መልካ ወይም ወንዝ ወርደን ፈጣሪ ብንለምን ችግሩን ያሳልፍልናል። ላም ጥጃዋን ወይም ነፍሰ ጡር ሴት በሰላም እንድትገላገል ብንለምን ከመልካ ምልኪ ወይም ስኬት ይገኛል። ጦርነት ቢያጋጥምም ፈጣሪ ሆይ አንተ ቁጣህን አቀዝቅዝ ተብሎ ይጸለያል። ለገዳ ስርዓታችን ሰላም ስጠን እንላለን፣ ሰላምም እናገኛለን። ወደ መልካ ወይም ወንዝ ወርደን የምንለምነውና የምናመሰግነው ለዚሁ ነው። እሬቻ በባህል አልባሳት መድረክነቱም ይታወቃል። ወጣቱም፣ አዛውንቱም፣ ጎልማሳውም ሁሉም እንደየእድሜ እርከኑ በተለያዩ የባህል አልባሳት የሚዋብበት መድረክ ነው። ከምስራቅ ወለጋ ነቀምት የመጣችው ወጣት ኤልሻዳ ያበራ በዚሁ ዝግጅት ላይ ተገኝታለች። የባህላዊ አልባሳትን አዘገጃጀት ማሻሻል ኢኮኖሚያዊ ጠቀሜታ ያለው ያህል በቱሪዝም ረገድም ባህላችንን አጉልቶ በማሳየት የላቀ ፋይዳ ይኖረዋል። ሌላው አስተያየት ሰጪ ለቴራ ሰዴሳ በክብረ በዓሉ አካባቢ በቂ አገልግሎት ሰጪ ተቋማት እንደሌሉ በመጥቀስ በገቢ ማመንጨት በኩል የተሰራ ስራ አለመኖሩን ይተቻል። ይህ ሁሉ ሰው ፈጣሪውን ለማመስገን ቢመጣም በገቢ ማስገኘት በኩል የተሰራ ስራ አለ ለማለት ግን አይቻልም። ለምሳሌ ሆራር ሰዲ አካባቢ ምንም አገልግሎት ሰጪ ተቋም የለም። በሌላ በኩል እሬቻ በዩኔስኮ እንዲመዘገብ በማድረግ በዓለም አቀፍ ደረጃ ለማስተዋወቅ እየተሰራው ስራም አጥጋቢ አይደለም። በዘንድሮ በዓል ላይ ከልዩ ልዩ ብሔር ብሔረሰቦችና ና ከጎረቤት ሀገራት የተጋበዙ እንግዶች ታደመውበታል። ከኬንያ ታና ሪቨር አስተዳደር የመጡት ዲማ አሰንና ጓደኞቹ በወራ ፍንፍኔ በዓል ላይ ሲገኙ የዘንድሮው ለሁለተኛ ጊዜ ነው። አመንሌኩኖ የዱፍኔ ገሩ ገሬን ኩን አማጉዳላ ዘንድሮም ተገኝተናል። ቁጥራችንም ካለፈው ዓመት ከፍ ብሏል። ከተለያዩ ጎሳዎች ተውጣተንና ከአርባ ሰዎች በላይ ሆነን የመጣ ነው። ጎሳዎቹ ሙኞ፣ ያያ፣ ገብራ፣ አርማ ሬንድሌ ይባላሉ። በጣም ደስ የሚያሰኝ አቀባበል ተደርጎልናል። ደስ ብሎናል። ይህ ሪቻ ባል በኬንያ ታና ሪቨር አስተዳደር ዘንድሮ መጀመሩን የገለጸው ወጣት ዲማ የአምባ ሀገሩ ነዋሪ ላይ ደስታን እንደፈጠረ አክለው ተናግረዋል። ለአሜሪካ ድምፅ ከሆራ አርሰዲ ቢሾፍቱ ለተጠናከረው ዘገባ ገልሞዳዊት ገልሞዳዊትን በእጅጉ አመሰግናለሁ። አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታም ስዩምን እንዲሁም ደግሞ በቅንብሩ ንጉሱ ታምሬ አብረናችሁ አምሽተናል። በነገራችን ላይ ዛሬ ላይ የቀረቡትን ዝግጅቶችና ሌሎች ጉዳዮችን በመደበኛው የቪኦኤ ድረገጽ ላይ እንደምታገኙ ለመጠቆም እንፈልጋለን። ማናቸውም አስተያየቶችና ጥቆማዎች በሚኖራችሁ ጊዜም የማህበራዊ ገጾቻችንን በመጠቀም ልታደርሱን ትችላላችሁ። በእጅጉ እናመሰግናለን። መልካም ሳምንት ይሆንላችሁ። መልካም ጊዜ።